The Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን። እንደምን አመሻችሁ አድማጮቻችን። በዛሬው ሮብ ጥር 20 ቀን 2007 ዓ ም ስርጭታችን የማስተናግዳችሁ አዳኒ ሲሳየ ነኝ። ሜአድ እንዲሁም አንድነት ለዲሞክራሲና ለፍትህ ፓርቲ የውስጥ ችግራቸውን እንዲፈቱ የተሰጣቸው የጊዜ ገደብ አበቃ። አንድነት ለዲሞክራሲና ለፍትህ ፓርቲ ሰላማዊ ሰልፍ ማድረጉን እንደሚቀጥል አስታወቀ። የፕሬዚደንት ኦባማ የህንድ ጉብኝትና ሐኪሙን ይጠይቁ በቅደም ተከተል እናቀርባለን። አሁን የዓለም ዜና ይቀድማል። ቆንጅታዬ ታነብልናለች። ጤና ይስጥልኝ። እንደምን አመሻችሁ የኤርትራ መንግስት ስድስት ጋዜጠኞችን በዋስ ከእስር ለቋል፣ ያሉትን ዘገባዎች በደስታ ተቀብለናል ስትል ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ ባወጡት መግለጫ አሁንም የኤርትራ መንግስት በኤርትራ መንግስት ታስረው የሚገኙትና ቁጥራቸው አስራ ሰባት እንደሚሆን የሚነገረው ጋዜጠኞች ጉዳይ በጥልቅ ያሳስበናል በማለት አክለዋል። የኤርትራ መንግስት የተቀሩትን እስረኞች በሃይማኖት እምነታቸው ምክንያት ታስረው ያሉትን 15ቱ ተብለው የሚታወቁትን የቀድሞ ባለስልጣናት እና የፖለቲካ እስረኞችን በጠቅላላ ለመፍታት አስቸኳይ እርምጃዎችን እንዲወስድ የስቴት ዲፓርትመንቱ መግለጫ አሳስቧል። ለጋዜጠኞች ደህንነት የሚሟገተው ሲፒጄ የምስራቅ አፍሪቃ ተጠሪ ታም ሮድስ በበኩላቸው ቀድሞውንም ቢሆን መታሰር ያልነበረባቸው ና በፍርድ ቤት የመዳኘት እድል አግኝተው የማያውቁት ጋዜጠኞች አሁን በመለቀቃቸው ተደስተናል ብለዋል። የኤርትራ ባለስልጣናት የተቀሩትንም ጋዜጠኞች በሙሉ እንዲለቁ ታም ሮድስ አሳስበዋል። የተባበሩት መንግስታት ድርጅት ደቡባዊ ሊባኖስ ውስጥ አንድ ሰላም አስከባሪው መገደሉን አረጋገጠ። በአካባቢው የእስራኤል ጦር ሰራዊትና የሊባኖሱ ሽምቅ ተዋጊ ቡድን ሄዝቦላ ሲታኮሱ ቆይተዋል። ሆኖም የተባበሩት መንግስታት ድርጅት ሰላም አስከባሪው በምን ሁኔታ እንደተገደለ በዝርዝር የተናገረው ነገር የለም። ዛሬ ቀደም ብሎ ሄዝቦላ በአንድ የእስራኤል የጦር ሰራዊት ኮንቮይ ላይ ጥቃት አድርሻለሁ ሲል አስታውቋል። ጥቃቱን ያደረሰው በቅርቡ ሶሪያ ውስጥ እስራኤል ያደረሰችው ነው በተባለውና ስድስት የሄዝቦላ አባላትና ኢራናዊ ጀነራል ለገደለው የአየር ጥቃት የበቀል እርምጃ ለመሆኑ ፍንጭ ሰጥቷል። የዮርዳኖስ የማስታወቂያ ሚኒስትር ሞሐመድ አልሞማኒ መንግስታቸው በእስልምና መንግስት ነውጠኞች ታግቶ የሚገኘውን ዮርዳኖሳዊ የአውሮፕላን አብራሪ ለማስለቀቅ በለውጡ ተጠርጣሪ ሽብርተኛዋን እስረኛ ለመልቀቅ ዝግጁ ነው ሲሉ ተናገሩ። ሚኒስትሩ ዛሬ ይህን ያስታወቁት የእስልምና መንግስት ታጋቾችን ታጋቾቹን አርዳለሁ ያለበት የጊዜ ገደብ ተቃርቦ ባለበት በአሁኑ ወቅት ነው። አብራሪው ሻምበል ሞዓዝ አል ካሳስቤህ ያለ ምንም ጉዳት የሚለቀቅ ከሆነ ዮርዳኖስ መዲናዋ አማን ውስጥ በአውሮፓውያኑ በ2005 ዓ ም ስልሳ ሰዎች በተገደሉበት የአሸባሪ ጥቃት ተሳትፋለች ተብላ ተበይኖባት እስር ላይ የምትገኘውን ኢራቃዊት ሳጂላ አልራሻዊን እንለቃታለን ሲሉ ሚኒስትሩ ተናግረዋል። ይሁን እንጂ የዮርዳኖሱ የማስታወቂያ ሚኒስትር ሁለተኛውን የእስልምና መንግስት እገለዋለሁ ብሎ የዛተበትን ጃፓናዊ ጋዜጠኛ ኬንጂ ጎቶን በተመለከተ ምንም አልተናገሩም። ጃፓን ዜጋዋን ለማስለቀቅ የዮርዳኖስን እርዳታ ስትጠይቅ መቆየቷ ይታወቃል። በመጨረሻም የተባበሩት መንግስታት ድርጅት የጸጥታ ምክር ቤትና ድርጅቱ ያሰናዳው የሊቢያ ሰላም ንግግር ተካፋዮች ትሪፖሊ ውስጥ በሚገኘው አንድ ታዋቂ ሆቴል ቢያንስ ዘጠኝ ሰዎች የገደለውን ጥቃት አውግዘዋል። የጸጥታ ምክር ቤቱ ባወጣው መግለጫ ሁሉም ወገኖች እንደ አውሮፓውያን አቆጣጠር በ2011 ሙአመር ጋዳፊ ከስልጣን ከተወገዱበት ጊዜ አንስቶ ጸጥታዋ ደፍርሶ የምትገኘው ያቺ ሀገር ያሉባትን የፖለቲካና የጸጥታ ቀውሶች ለመፍታት በሚደረገው ጥረት እንዲካፈሉ ተማጽኗል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። በሦስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛት መልሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። መኢአድ እንዲሁም አንድነት ለዲሞክራሲና ለፍትህ ፓርቲ የመተዳደሪያ ደንቦቻቸውን የጣሱ የአመራር ምርጫዎች አካሂደዋል ያለው የኢትዮጵያ ብሔራዊ የምርጫ ቦርድ የውስጥ ችግራችሁን ፍቱ በሚል ለሁለቱ ፓርቲዎች የሰጠው የሁለት ሳምንታት ቀነ ገደብ ትላንት ማክሰኞ አበቃ። ሁለቱ ፓርቲዎች በተደጋጋሚ በሰጧቸው መግለጫዎች ምርጫ ቦርዱ በውስጥ ጉዳያቸው ጣልቃ እየገባ ነው ሲሉ አማረዋል። የቀነ ገደቡን መጠናቀቅ አስመልክቶ እስክንድር ፍሬው የኢትዮጵያ የምርጫ ቦርድን የህዝብ ግንኙነት ዳይሬክተር አቶ ደምሰው በንቲን በስልክ አነጋግሯል። ቀጥሎ ይቀርባል። ተናስልኝ፣ አቶ ደምሰው። ተናስልኝ እስክንድር በጣም አመሰግናለሁ ስለ ጊዜዎት። አቶ ደምሰው በንቲ የኢትዮጵያ ብሔራዊ ምርጫ ቦርድ የሕዝብ ግንኙነት ዳይሬክተር። እንግዲህ የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዴሞክራሲና ለፍትህ ፓርቲ መተዳደሪያ ደንቦቻቸውን የጣሱ የአመራር ምርጫዎች አካሂደዋል በሚል እና ይሄንኑ ተከትሎም አመራሮቹ ለሁለት ተከፍለዋል፣ በሚል ቦርዱ ሲያስጠነቅቅ ቆይቷል። ለመጨረሻ ጊዜም የውስጥ ችግሮቻችሁ ፍቱ በሚል የሁለት ሳምንታት ቀነ ገደብ መስጠቱ ይታወሳል። ይህ ቀነ ገደብም ዛሬ ተጠናቋል። ቀጣዩ ምንድን ነው? አቶ ደምሰው አሁን በቦርዱ አካባቢ ያለው ሁኔታ ምንድን ነው? ቀደም ሲል አንተም እንደገለጽከው ቦርዱ ለሁለት ጊዜ ያህል የውስጥ ችግሮቻቸውን ፈተው ፓርቲዎቹ በምርጫው እንዲሳተፉ ተደጋጋሚ ጥረት ሲያደርግ ነው የቆየው። እንግዲህ በዚህ ጊዜ ውስጥ በፓርቲዎች ውስጥ ያሉ ሁለት የቡድኑ አካላት ያቀረቡት ነገር አለ። ሌሎቹ ደግሞ ህጋዊ የፓርቲ ቡድኖች ነን የሚሉ የአንድነትና የመኢአድ ፓርቲ አባላት ሌሎች አንድ አባላት በዚህ ሂደት ላይ ቅሬታ አለን፣ አጠቃላይ ሂደቱ ታሁማለን በሚል ምንም የምናደርገው ነገር የለም ሲሉ ደብዳቤዎቻቸውን አስገብተዋል። አጠቃላይ እንግዲህ ቀጣይ ቦርዱ በዚህ ጉዳይ ላይ የሚወስነውን ውሳኔ ቀጣይ የሚታወቅ ይሆናል። ቦርዱ ነው እንግዲህ ይህን የሚያውቀው። ምን አይነት እርምጃ ነው የሚወሰደው? አቶ ደምሰው ቦርዱ ሲያስጠነቅቅ ቆይቷል። አንድ እርምጃ ወስዳለው ሲል እንግዲህ ይህንን ጉዳይ የሚያውቀው ዝርዝር ሁኔታውን በማየት የሚወስነው ቦርዱ ነው። በዚህ ጉዳይ ላይ ቦርዱ ይህን ሊወስን ይችላል ወይም ደግሞ ይህን ይወስናል ብሎ መናገር ነገር አይቻልም። አሁን ዛሬ ቀነ ገደቡ ተጠናቋል እንደገለጹልኝ፣ ቀነ ገደቡስ ከተጠናቀቀበት ድረስ በፓርቲዎቹ በኩል የጠየቅናቸውን አላሟሉም ነው ያሉኝም ይመስለኛል። እሱን ያረጋግጡልኛል። መልካም። ቀደም ሲል እንደተገለጸው ቦርዱም ሲጠይቅ እንደነበረው ፓርቲዎቹ ጠቅላላ ጉባኤ አካሄደው የውስጥ ችግሮቻቸውን ፈተው ለቦርዱ እንዲያሳውቁ ነበረ የተሰጠው የጊዜ ገደብ። በዚህ መሰረት እንግዲህ ጠቅላላ ጉባኤ የተካሄደበት ሁኔታ እንደሌለ ያው ስናየው የቆየ ነው። ይሁንና በፓርቲው መካከል ያሉ ቡድኖች አልተስማማንም፣ ከሌላው ቡድን ጋር አልተስማማንም ያሉ ሌሎች ቡድኖች ሰዎች ከመያድ የአቶ አበባ ማሪ ቡድን ከአንድነት ደግሞ የአቶ ትዕግስቱ ቡድን ምርጫ አካሄድ ያለው የሚል እንደምታ ያለው ደብዳቤ ሲያስገባ የአቶ አባ ማሪ ሙድን ደግሞ ከዚህ በፊት ያደረግኩት ጠቅላላ ምርጫ እንደ ታሳቢ ተደርጎ ቦርዱ ምላሽ እንዲሰጠኝ የሚል ነገር አቅርቧል። የሆነ ሆኖ አጠቃላይ ሂደቱን መርምሮ ውሳኔ የሚሰጠው ቦርዱ ነው የሚሆነው። እስክንድር ንድር፣ መቼ ነው ቦርዱ ይሰበሰባል ተብሎ የሚጠበቀው? አቶ ደምሰው ሐሙስ ቦርዱ በዚህ ጉዳይ ላይ ውሳኔ ይሰጣል ተብሎ ይጠበቃል። ሁለቱ ፓርቲዎች በተደጋጋሚ በሰጧቸው መግለጫዎች አንድነትና መያድ ምርጫ ቦርድ በሕግ ከተሰጠው ስልጣን እያለፈ ነው፣ በፓርቲዎቻችን የውስጥ ጉዳይ ጣልቃ እየገባ ነው፣ እየሰራ ያለውም እኛ ኢራን ከሁለት ሺህ ሰባቱ ምርጫ ሊያስወጣን ነው በሚል ይከሳሉ። በዚህ ላይ ምንድን ነው የእናንተ ምላሽ? አንድ ነገር ሊታወቅ የሚገባው ነገር በዚች ሀገር ህጋዊ የፖለቲካ ፓርቲዎች ያሉት ሰባ አምስት ነው። ሁሉም ፓርቲዎች ለኢትዮጵያ ብሔራዊ ምርጫ ቦርድ እኩል ናቸው እኩል ተቀባይነት አላቸው እኩል አቅም አላቸው ተብሎ ነው የሚታመነው እኩል ህጋዊ ሰውነት አላቸው ተብሎ ነው የሚታመነው በተለየ ሁኔታ እነዚህን ሁለት ፓርቲዎች ከምርጫው ውጪ ለማድረግ የሚሰራበት ምንም ምክንያት የለም የኢትዮጵያ ብሔራዊ ምርጫ ቦርድ በገለልተኝነት ስራውን ሲያከናውን እንደቆየ ይታወቃል እነሱም ለዚህ ምስክር ናቸው ከዚህ በፊት አሁን ግን ችግር በገጠማቸው ጊዜ የውስጥ ችግራችሁን ፍቱ በተባሉ ጊዜ ይህንን ሀሳብ ማንሳት እኛ ተገቢ ነው ብለን አናምንም አጠቃላይ ሂደቱ የኢትዮጵያ ብሔራዊ ምርጫ ቦርድ እየሄደባቸው ያሉ ህጋዊ መንገዶችን በማጠልሸት ሌሎች ፖለቲካዊ ትርፎችን ለማግኘት የሚካሄድ ሂደቶች ናቸው እነዚህ አጠቃላይ በዚህ ጉዳይ ላይ የሚነሳው ነገር ከእውነት የራቀ ነው ሀሰት ነው በዚህ ጉዳይ ላይ ማሳያ የሚሆን ነገር የኢትዮጵያ ብሔራዊ ምርጫ ቦርድ አካሄድ ሄዶ የእነሱን አካሄድ በሚጎዳ መልኩ እነሱን ለማፍረስ የሄደበት አንድም ማሳያ የሚያቀርቡት ማሳያ አይኖራቸውም በእርግጠኝነት አቶ ደምሳው ባንቲ የኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ግንኙነት ዳይሬክተር በጣም አመሰግናለሁ ስለ ጊዜው በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ በጣም አንድነት ለዲሞክራሲና ለፍትህ ፓርቲ በአዲስ አበባ እና በሌሎች ከተሞች ሰላማዊ ሰልፍ እንደሚያደርግ አስታውቋል። የአዲስ አበባ አስተዳደር ግን ከተማይቱ ውስጥ የአፍሪቃ መሪዎች ስብሰባ ይካሄዳል በማለት ሰልፍ እንዳይደረግ አሳስቧል። ባለፈው ሳምንት ፖሊስ አባሎች ላይ አካሄደ ያለውን ከባድ ድብደባ ለሚመለከታቸው ገለልተኛ አካላትና ለዓለም ማህበረሰብም እንደሚያሳውቅ አንድነት ገልጿል። መለስካቸው አመሃ ዝርዝሩን ይዟል። ፓርቲው ዛሬ ከቀትር በኋላ ይፋ ባደረገው የጽሑፍ መግለጫ ላይ ሰላማዊ ትግሉን በጭፍጨፋና በወንብድና ለማቆም መሞከር ኃላፊነት የጎደለው ተግባር ነው ሲል ያስጠነቅቃል። በአንድነት እምነት ባለፈው ሳምንት ሊያካሄድ የሞከረው ሰላማዊ ሰልፍ ህጋዊ ነበረ። የአዲስ አበባ መስተዳደር በመገናኛ ብዙሀን ሰልፉ ህገ ወጥ ነው ሲል የሰጠውም መግለጫ ህግ ከሚያዘውጭ እንደሆነም የአንድነት የጽሑፍ መግለጫ ይተነትናል። በፓርቲው መግለጫ አባባል፣ በመሰረቱ በስብሰባ እና በሰልፍ አዋጁ መሰረት አንድ ፓርቲ ሰልፍ እንደሚያደርግ ለአስተዳደሩ ማሳወቅ ነው ያለበት። አስተዳደሩ ሰላማዊ ሰልፉ በሰላም እንዲጠናቀቅ የጸጥታ ኃይል በመመደብ ኃላፊነቱን በአግባቡ መወጣት እንጂ ሰልፍ መፍቀድም ሆነ መከልከል አይችልም ይላል። ስለሆነም አንድነት የህወሓት ኢህአዴግ ሴራና ወንብድና ያለውን በመቃወም እሁድ ጥር 24 ቀን 2007 ዓ ም ሰላማዊ ሰልፍ እንደሚያደርግ ለአዲስ አበባ አስተዳደር ትናንት የማሳወቂያ ደብዳቤ እንዳስገባ ይገልጻል። ይህ ሰላማዊ ሰልፍ በዕለቱ እንዳይደረግ የሚያስፈልገው በሕግ የሚታወቁ ምክንያቶች ብቻ እንደሆኑም የድርጅቱ የፖለቲካ ጉዳዮች ኃላፊ አቶ ብሩ ብርመጂ አብራርተዋል። ይህ በአዲስ አበባ የሚካሄደው ሰልፍ አስተዳደሩ አሳማኝ ምክንያት አቅርቦ ተለዋጭ የጊዜ ወይም የቦታ አማራጭ እስካላቀረበ ድረስ በምንም ሁኔታ የሚታጠፍ አይደለም። አንድነት ስብሰባና ሰልፍ የማድረግ ህገ መንግስታዊ መብት እስኪረጋገጥ ድረስ በህዝባዊ ንቅናቄና በሰላማዊ መንገድ ትግሉን ይቀጥላል። የአዲስ አበባ መስተዳደር ከአንድነት ለቀረበለት የሰላማዊ ሰልፍ እውቅና ጥያቄ በደብዳቤ መልስ እንደሰጠ ታውቋል። መስተዳደሩ በመልሱ በተባለው ዕለት በአዲስ አበባ ከተማ የአፍሪካ ህብረት መሪዎች ስብሰባ እንደሚካሄድ ጠቁሞ በአንድነት ፓርቲ የተጠራው ሰላማዊ ሰልፍ እንዳይካሄድ አሳስቧል። የፓርቲው የህዝብ ግንኙነት ተጠዋቂ ኃላፊ አቶ አስራት አብርሃም ግን ይህ የመስተዳደሩ መልስ ያጠገባቸው አይመስልም። ድርጅቱም በዚህ መልስ እንዳልረካና ለመስተዳደሩም መልስ የተጻፈለት መሆኑን ገልጸው ያለውን አቋም ጠቁመዋል። ጊዜ ወይም ቦታ ለውጡልን፣ በዚህ ሰዓት በዚህ ቀን እዚህ ቦታ ባስኳች አድርጉልን ካላሉ በስተቀር እኛ የአፍሪካ ህብረት አይደለም የተባበሩ መንግስታት አዲስ አበባ ቢሰበሰብ ሰልፍ እንወጣለን እሑድ። ይሄ ምንም የሚታጠፍ ነገር አይደለም። አዋጁ ተከትለው ከመለሱልን ብቻ ነው መነጋገርና መግባባት የምንችለው። አሁንም በመልስ ተጽፎላቸዋል ድጋሚ አትችሉም። በቃ ይሄን ማድረግ አንድነት በሰጠው በዚህ ጋዜጣዊ መግለጫ ላይ ባለፈው እሑድ ፖሊስ ድብደባ ፈጽሞባቸዋል ካላቸው አባላቱ አንዳንዶቹን ቀርበው በድብደባው የደረሰባቸውን ጉዳት እያሳዩ በዕለቱ የተፈጸመባቸውን ዘርዝረዋል። የድርጅቱ ብሔራዊ ምክር ቤት አባልና የውጭ ጉዳይ ኮሚቴ አባል አቶ ተመስገን ዘውዴም አንድነት ክፉኛ ተደብድበው በተለያየ ደረጃ ጉዳት ደርሶባቸዋል ያላቸውን አባላቱን ስም ዝርዝር አንብበው ይህን ድርጊት ለሚመለከታቸው ገለልተኛ አካላትና ለዓለም ማህበረሰብ፣ አንድነት እንደሚያሳውቅ ተናግረዋል። ይህንን ጉዳይ ማየት ላለባቸው ነፃ እና ገለልተኛ የሆኑ አካሎች እንዳዩት እያደረግን ነው። የተፈጸመውን የግፍ ድብደባ እና ህገ መንግስታዊ መብታችን ገፈፋ ሁሉም የዓለም ህብረተሰብ እንዲያው እንዲሰማው እያደረግን ነው። ሰላማዊ ትግላችን ደግሞ ከሚታየው በላይ አሁን እያደረግን ካለነው በላይ ተጠናክሮ እንዲቀጥል ለማድረግ ቃል እየገባን ነው። በሌላ ዜና ደግሞ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ ብርሃኑ በርሄ ትናንት ከምሽቱ አንድ ሰዓት ከሩብ ላይ መቀሌ ከተማ ውስጥ በፖሊስ መያዛቸው ተሰማ። የመጀመሪያው የፓርቲው ሊቀመንበር የነበሩት አቶ ገብሩ አስራት ለቪኦኤ በስልክ እንዳሳወቁት አቶ ብርሃኑ የተያዙት ወንጀል ተፈጽሞበታል ተብሎ በሚጠረጠር ቤት በመገኘታቸው በወንጀል ድርጊት ትብብርና ፖሊስ ተሳርበሃል በሚል ምክንያት ነው። አቶ ብርሃኑ በርሄ ይህ ዜና እስከተጠናቀረበት ድረስ በፖሊስ ቁጥጥር ስር ይገኛሉ። መለስካቸው አመሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳትካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሜሪካና ህንድ ተፈጥሯዊ አጋሮች ብቻ ሳይሆኑ አሜሪካ ከሁሉም የላቀ የህንድ አጋር ናት ሲሉ ፕሬዚደንት ባራክ ኦባማ ተናገሩ። ፕሬዚደንት ኦባማ በኒው ደልሂ ያደረጉትን ታሪካዊ የተባለውን ለሶስት ቀናት የዘለቀ የስራ ጉብኝታቸውን ሲያጠናቅቁ ባደረጉት ንግግር ሁለቱ ሀገሮች ደህንነትን ለመቅረፍ በሚያደርጉት ጥረቶች የአካባቢ አየር ጠባይ ለውጥና ያለ መቻቻል ጉዳይ በአንድነት ይነሱ ዘንድ ጥሪ አሰምተዋል። የአሜሪካ ድምጽ ሬዲዮ ዘጋቢ አሩ ፓንዴ ያጠናቀረውን ዘገባ አብላ ከበደ ያቀርበዋል። ሚስተር ኦባማ ከህንዱ ጠቅላይ ሚኒስትር ናንድሬ ናሬንድራ ሞዲ እና ከተለያዩ የንግድ ስራ መሪዎች ጋር ያካሄዷቸው ውይይቶች ያካትተውን የሶስት ቀናት የስራ ጉብኝታቸውን ሲያጠናቅቁ በሁለቱ ሀገሮች ግንኙነት የአዲስ ምዕራፍ ጅማሬ ያሉትን ዛሬ በቀጥታ ለህንድ ህዝብ ባደረጉት ንግግራቸው አስረድተዋል። But I'm here because I'm absolutely convinced that both our peoples will have more jobs and opportunity and our nations will be more secure. እዚህ የተገኘሁት ለህዝቦቻችን የተሻለ የሥራና ሌሎች ዕድሎች መፈጠር የሚችልበት የየአገሮቻችንም ደህንነት ይበልጥ የሚረጋገጥበት የሁለቱ የዲሞክራሲ ሥርዓቶች ትብብር ባለበት ዓለም የተሻለ ሰላማዊና ፍትሕ የሚረጋገጥባት ትሆናለች ብዬ ፍጹም ስለማምን ነው። ኦባማ ይህን ያሉት ከህንድ ከቀኝ ግዛት ከወጣች በኋላ ያጸደቀችውን የመጀመሪያውን ህገ መንግሥቷን በምታከብርበት ብሔራዊ ቀኗ በክብር እንግድነት በመገኘት የመጀመሪያው አሜሪካዊ ፕሬዚዳንት በሆኑበት ስነ ስርዓት ማግስት ነው። ሚስተር ኦባማ ከ1500 በላይ ሕዝብ በተሰበሰበበት የኒው ዴልሂው የሲሪ ግንብ አቅራቢያ ተገኝተው ባሰሙት በዚህ ንግግራቸው ሁለቱ ሀገሮች በመካከላቸው ያለውን የንግድ ግንኙነት በማሳደግና ለአዳዲስ የመሰረተ ልማት ግንባታዎች እንዲሁም ለታዳሽ የኃይል ምንጮች የሚለውን የመዋዕለ ንዋይ ፍሰት በመጨመር የህዝባቸውን ህይወት ማሻሻልና ድህነትን መቀነስ ይቻላቸዋል ነው ያሉት። ዩናይትድ ስቴትስ እና ህንድ ቻይናን ተከትሎ በዓለም ሁለቱ ዋና የከባቢ አየር በካዮች መሆናቸው ይታወቃል። የተባበሩት መንግስታት ድርጅት በመጪው ዓመት በታህሳስ ወር በሚያካሄደው በተፈጥሮ አየር ጠባይ ለውጥ ላይ ያተኮረ ጉባኤ የከባቢ አየር ብክለትን ለመቀነስ ለሚደረስ ስምምነት ከፕሬዚዳንት ኦባማ ጋር ተባብረው ለመስራት መዘጋጀታቸውን የህንዱ ጠቅላይ ሚኒስትር ሁለቱ መሪዎች ባካሄዱት የህዱ ውይይታቸው ወቅት ይህን ግዙፍ ዓለም አቀፍ ችግር አስመልክቶ ባነሱት ወቅት አስታውቀዋል። ፕሬዚዳንት ኦባማ በበኩላቸው በዛሬው ንግግራቸው ይህን አስመልክተው ሲናገሩ እንደ ህንድ ያሉ በማደግ ላይ ያሉ ሀገሮች በካይ ካርቦን ወደ ከባቢ አየር በመልቀቅ የከባቢ አየር ብክለትን በሚያስከትለው የተፈጥሮ ነዳጅ ዘይት ተጠቃሚነት ላይ ያላቸውን መወሰን እንዲቀንሱ መጠየቅ ሚዛናዊ ላይ መስል ይችል ይሆናል ብለዋል። ይሁን እንጂ አሉ ኦባማ But here's the truth. Even if እውነታው እንዲህ ነው። እንደ ዩናይትድ ስቴትስ ያሉ አገሮች በካይ የካርበን ልቀታቸውን ቢቀንሱ እንኳ በከፍተኛ ፍጥነት በመጨመር ላይ ያለው የኃይል ምንጭ ፍላጎታቸውን ለማሟላት ንጹሕ የኃይል ምንጮችን አማራጭነት እስካልተቀበሉ ድረስ የአየር ንብረት ለውጥን ለመጋፈጥ የምናደርገው ጥረት ለፍሬ የመብቃት ዕድሉ አልቦ ወይም ከንቱ ይሆናል። በሃይማኖቶች መካከል የሚታየውን ያለመቻቻል አስመልክቶ የተናገሩት ኦባማ ሁሉም ፍጡር የመረጠውን የማመን መብቱ እኩል ሊጠበቅ እንደሚገባ አጽንኦት ሰጥተው ተናግረዋል። በእምነቴ ሳቢያ መሳደድ ይደርስብኝ ይሆናል ወይም ያሳድዱኝ ይሆናል የሚል ስጋት ሳያድርባቸው በነጻነት ማምለክ መቻል አለባቸው ሲሉም ኦባማ አስተያየታቸውን ደምድመዋል። አሁን ደግሞ ሐኪሙን ይጠይቁ። በሕክምና አነጋገር ስሊፕ አፕንያ በመባል የሚታወቀው እንቅልፍ ላይ እንዳሉ ለተወሰነ ጊዜ መተንፈስ ማቆም ከሚያስከትለው ችግር በተለይ የትውስታ መቀነስን አስመልክቶ ከአድማጭ የተላከን ጥያቄ መነሻ በማድረግ የተሰናዳ ቅንብር ነው። ሐኪሙን ይጠይቁ ዛሬ ይዞ የቀረበው ስለ ጉዳዩ የሚያብራሩልን ዶክተር ደረጀ ሳህሌ በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ፎርት ወርድ የሳምባ ህመምና ከእንቅልፍ ጋር የተዛመዱ የጤና ችግሮች ሐኪም ናቸው። ቅርብ ክትትል የሚያስፈልገው ከባድ ህመም ባለሙያም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የዝግጅቱን የመጀመሪያ ክፍል ይዞ ይቀርባል። ዶክተር ደረጀ በእንግሊዘኛው ስሊፕ አፕኒያ በሚል አጠራር የሚታወቀው ይበልጡንም በከፍተኛ ደረጃ የማንኳረፍ ችግር የሚታይ ወይም ደግሞ እሱን ተከትሎ የሚደረስበት ከዚህ ቀደም በሰፊው እንዳስረዱን የህመም ሁኔታ ጋር የተገናኘ ጥያቄ ነው። አድማጫችን አቶ ታከለ በልሁ ያደረሱን የአድማጫችንን ጥያቄ በቀጥታ ከማድረሳችን ወይም ከማንሳታችን አስቀድሞ እንደው ይሄ ህመም ምንድን ነው የሚለውን ለአድማጮች ብናስታውስ፣ ምንድን ነው ስሊፓፕኒያ ማለት ከምንስ ይከሰታል? እሺ ያመሰግናለሁ ስለ ጥያቄው። ስሊፓፕኒያው ማለት በአማርኛ እንግዲህ በእንቅልፍ ጊዜ በአየር ቧንቧ መጥበብ፣ አንዳንድ ጊዜም ደግሞ ሙሉ በሙሉ በመዘጋት የሚመጣ ችግር ነው። ይሄ ማለት የኦክስጅን የአየር መቋረጥን ያስከትላል። በተለይ በልብ ላይ እና በአእምሮ ወይም በብሬን ላይ የሚያስከትለው ጫና ይሄ ከፍተኛ ይሆናል። ያንን ተከትሎ የሚመጡ ረጅም ጊዜ ለረጅም ጊዜ የሚያስከትለው ችግር እንዳለ የሚመለከተው። ከዛ በፊት ግን ምልክቶቹን ለመናገር ያህል አንዱ ቅድም እንዳነሳው ማንኮራፋት ነው። ይህንን በግልጽ የሚናገሩት የሰውየው ባለቤት ወይም የሴትየዋ ባለቤት በቅርብ ያውቃሉ። በተለይ ደግሞ ቤተሰብም እንደዚሁ ከሌላ ክፍል ሆነው ይሰማሉ። እንቅልፍ ቬኬሽን ሲሄዱ ከሰዎች ጓደኞቻቸው ጋር ያንን ያንን ያህል ችግር ያስከትላሉ እና ብዙ ጊዜ ማንኮራፋት ሶሻል ኢፌክትም አለው። ማህበራዊ ጣጣ ያስከትላል። ማህበራዊ ጣጣ አለው። ብዙዎቹም ራሳቸውን የሚያገኙት በዚያ ጊዜ ነው። አንዳንድ ሰዎች ቮኬሽን ለመሄድ እንደሚቸገሩ ነግረውን ያውቃሉ። ይሄ ማለት ስሊፕ አፕኒያ ያላቸው ሰዎች ወይም ይሄ ችግር ያለባቸው ሰዎች በማንኮራፋቱ ችግር ሌላ ሰው እስኪ ነግሯቸው ድረስ ላያውቁ ይችላሉ። ከእንቅልፍ የሚያናጥባቸው የትንፋሽ እጥረት ሳያውቁት ረጅም ጊዜም ሌላ ጉዳትም ለማስከተል ይችላል አዎ ቅድም እንዳልኩት እንቅልፍ ላይ ያሉ ነው የሚያንኮራፉት ነገር ግን ሌሎች ደግሞ ሲምፕተሞች ሌሎች ደግሞ ምልክቶች አሉ ሰውየውን ሊያነቁ የሚችሉ የመጀመሪያ ያለው ማንኮራፋቱን በተለይ በሌላው ሰው አብሮ በሚተኛው ሰው ወይም ቤተሰብ በሆነ ሰው የሚታወቅ ሲሆን እነሱን ግን በድንገት ደግሞ ያነቃቸዋል እንቅልፍ አጥሮ በድንገት የመንቃት ጠዋት ጣፋቸው የመድረቅ፣ ጠዋት ራስ መታት የመታመም፣ ጠዋት ጠዋት በጣም የመድከም፣ ብዙ ሰዓት አልጋ ላይ ቆይቶ ወይም ተኝቶ ምንም እንዳልተኙ ያህል የመሰማት፣ ቀኑን ሙሉ ደግሞ ከፍተኛ የኃይል እጥረት ድካም፣ ባገኙት አጋጣሚ ደግሞ ያገኟትን መንገድ ተጠቅመው መተኛት ሶፋ ላይ ሲቀመጡ ይተኛሉ። ጋዜጣ ሲያነቡ ይተኛሉ። መጽሐፍ ሲያነቡ ይተኛሉ። ቴሌቪዥን ሲመለከቱ ይተኛሉ። ያገኟትን አጋጣሚ ተጠቅመው ለመተኛት ይሞክራሉ። እነዚህ ሁሉ ምልክቶች ናቸው። መልካም እንግዲህ ሰፊውን የህምሙን ባህሪና ጠባይ አሁን በመንደርደሪያው ያቀረቡልንን ጨምሮ ሊያስከትል የሚችላቸውን ጣጣዎች በተከታታይ ዝግጅታችን ከዚህ ቀደም ላልሰሙ አድማጮች ወይም ፕሮግራሙን ላልተከታተሉ አድማጮች ጭምር በሚበጅ መልኩ እንመለስባቸዋለን። የዛሬው የአድማጭ ችን ጥያቄ ግን በተለይ ከዚህ ህመም ጋር ተያይዞ የትውስታ ማነስ ይከሰታል የሚል ነገር ሰምቻለሁ። እኔ ለዚህ ህመም ተጋልጫለሁና ከቅርብ ጊዜ ወዲህ አንዳንድ ነገሮችን የመርሳት ዝንባሌ እየታየብኝ ነው። በእርግጥ ከዚህ ሊሆን ይችላል ወይ ነው የሚሉት በእርግጥ ከዚህ የሚመጣ የትውስታ መጓደል ይኖራል? ዶክተር ደረጀ ከሆነ እንዴት ቅድም እንደ ጠቀስ ነው በረጅም ይሄ የስሊፕ አፕኒያ ወይም በእንቅልፍ ጊዜ የቧንቧ መጥበብና የኦክሲጂን መቋረጥ ለረጅም ጊዜ ሳይታክም ከቆየ በጤና ላይ የሚያስከትላቸው አደጋዎች ወይም ችግሮች አሉ። ከእነዚህ ውስጥ አንዳንዶቹን ለመጥቀስ ያህል የደም ግፊት፣ ሀይለኛ የደም ግፊት፣ ብዙ ጊዜ መድኃኒት እንኳን እየተሰጠው የማይስተካከል፣ የልብ ድካም ወይም የልብ ምት መዘበራረቅ፣ ስትሮክ፣ በስኳር በሽታ ብሎም ደግሞ የመኪና አደጋ። ምክንያቱም ሰዎች መሪ ላይ ሆነው ሁሉ ይተኛሉ ራሳቸውንም ሌላኛውንም ሰው ለአደጋ ያጋልጣሉ። አዎ፣ ከእነዚህም አንዱ ተጨማሪ አሁን አዲስ የሆነው በቅርብ ጊዜ የወጡ ጥናቶች እንደሚያመለክቱት ደግሞ የማስታወስ ወይም የትውስታን ማጣት ሜሞሪ ሎስ አንዱ የስሊፕ አፕኒያ በረዥም ጊዜ ሊያስከትለው የሚችለው ችግር ሆኖ እየተጠቀሰ ያለበት ጊዜ ነው አሁን እና ኤርሊ ዲሜንሽያ ወይም እንደዚህ የማስታወስ ችግርን ሊያሳይ በቅርብ የወጡ ጥናቶች እንደሚያመለክቱት የስሊፕ አፕኒያ ዲሜንሽን ወይም የማስታወስ ችግርን አስተዋጽኦ ያደርጋል ተብሎ ይታመናል እና ብዙ ጥናቶች ያስፈልጋሉ፣ ግን አሁን ያሉ ጥናቶች የሚያመለክቱት ቀጥታ ግንኙነት እንዳላቸው ነው። መልካም ዶክተር ደረጀ፣ ለዚህ ህመም ሊያጋልጡ የሚችሉ ወይም ለዚህ ችግር ሊያጋልጡ የሚችሉ ሁኔታዎች ምንድን ናቸው? እንደው በዋናነት የሚጠቀሱትን መሰረታዊዎችን ቢያነሱልንም ዋናውና መሰረታዊው የችግር ይሄንን ስሊፓፕኒያን ወይም በእንቅልፍ ጊዜ አየር ቧንቧ መጥበብ እና መቋረጥን የሚያስከትለው የሰውነት አላገባብ መወፈር ነው። ወፍረት ብዙ ችግሮችን ያመጣል፣ ደግሞም ስሊፓፕኒያን በዋነኛነት ያመጣል። ስሊፓፕኒያ ደግሞ ቅድም እንደ ገለጽኩት ብዙ ሌላ ሜዲካል ችግሮችን ያስከትላል። ስለዚህ እንዲህ አይነት ችግር ያለባቸው ወገኖች ሐኪሞቻቸውን እንዲያነጋግሩ የስሊፕ ተቋም ሄደው የስሊፕ ስተዲ እንዲደረግላቸው፣ በአካላዊ እንቅስቃሴ እንዲበረቱ፣ አመጋገባቸውን ሁሉ እንዲህ እንዲያስተካክሉና የሰውነትን ውፍረት እንዲያስተካክሉ ካደራ ጋር አሳስባለሁ። ሊፓፕኒያም በተመለከተ ቀደም ብለው የጠቃቅሷቸው ተያይዘው የሚመጡ የበሽታ አይነቶች እና ለዚህ ችግር በተጋለጡ ሰዎች በቤተሰቦች ዘንድ ሊደረጉ የሚችሉ ጥረቶችም ካሉ ሕክምናውን ጨምሮ በቀጣዩ ፕሮግራማችን እንመለስበታለን። ለዛሬው ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ ይሄንን ድል ስለሰጣችኝ ታንኪ አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በሀያ አምስት እና በሰላሳ አንድ ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ዳኒ ብራውን ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን። یالا من چه نه نه ما جنگ است که بمت سبانو خانه است دسته قا